ህወሓት በተቆጣጠራቸው የሰሜን ወሎ እና የጎንደር አካባቢዎች ሆን ብሎ የህዝቡን የኢኮኖሚ መሰረቶች ማውደሙን የኢትዮጵያ መንግስት አስታወቀ። የውጭ ጉዳይ ሚኒስቴር ባወጣው መግለጫ አሸባሪው ያለው የህወሓት ወታደሮችና ተባባሪዎቻቸው የደረሱ ሰብሎችን እየዘረፉ ስለመሆናቸው በአካባቢው የሚገኙ አርሶ አደሮች ሪፖርት ማድረጋቸውን ጠቁሟል። በተጨማሪም ህወሓት በብዙ አካባቢዎች የማህበረሰቡ መገልገያ የሆኑ ተቋማትን ማውደሙን የጠቀሰው መግለጫው እነዚህ ድርጊቶች በአማራና በትግራይ ህዝብ መካከል ጥላቻን እና ቂምን ከማባባስ ባለፈ ለትግራይ ህዝብ የሚፈይዱት ነገር እንደሌለም ገልጿል። በዚሁ ጉዳይ ለቪኦኤ ማብራሪያ የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዓለም አቀፉ ማህበረሰብ ህፍታዊ በሆነ መንገድ ድጋፍ እንዲያደርግ ጠይቀዋል። ለሚኒስትሩ መግለጫ ቀጥተኛ ምላሽ ያልሰጠው ህዋት በበኩሉ ከዚህ ቀደም በሰጣቸው መግለጫዎች መሰል ውንጀላዎችን ሲያጣጥል ቆይቷል። ኬኔዲ አባተ ዝርዝር ዘገባ አለው። የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የመንግስትን የተናጠል ተኩስ አቁም እርምጃ ባለመቀበል ህወሀት በአማራ ክልል የሰሜን ጎንደርና የወሎ አካባቢዎች ወረራ መፈጸሙ ለአማራ ህዝብ ያለውን ጠላትነት በድጋሚ ያረጋገጠበት ነው ብሏል። የህወሀት ፍላጎት የብዙ ቤተሰቦችን ኢኮኖሚያዊ ህይወት ማዳከም እንደሆነ በኃይል ከተቆጣጠራቸው የሰሜን ጎንደርና የወሎ አዋሳኝ አካባቢዎች የሚወጡ ሪፖርቶች ያመለክታሉ ሲልም ሚኒስቴሩ አስታውቋል። የሚኒስቴሩ መግለጫ አክሎም አሸባሪው ብሎ የጠቀሰው የህወሓት ወታደሮችና ተባባሪዎቻቸው የደረሱ ሰብሎችን እየዘረፉ ስለመሆናቸው ጠቁመዋል። ከዚህ የከፋው ግን ይላል መግለጫው የህወሓት ወታደሮች በያዟቸው አካባቢዎች ቀድሞውንም የአርሶ አደሮችን የተከማቸ እህል ወስደው ተጠቅመዋል፣ የተቀረውንም አውድመዋል። በዚህ ጉዳይ ለቪኦኤ ማብራሪያ የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ መንግስት ስለ ጉዳዩ ከአካባቢው ነዋሪዎች በቂ መረጃ ስለማግኘቱ ተናግረዋል ላይ በህዝብ ላይ ብቻ ሳይሆን በንብረት ላይ በእርሻ በሰብል ላይ በከብት ጭምር ያደረሳቸው በደሎች ናቸው። ለተረጂዎች የተከማቸውን እርዳታ እህል ጭምር እርዳታ መድኒ ጭምር ዌርሃውስ በማቃጠል ጭምር ነው ሄደው እና ይሄ በጣም አስጠያሚ የሚኮነን የዓለም ማህበረሰብም ይሄን ነገር በደንብ ማየት እንዳለበት በዚህ ከዚህ ይሄ ሰርሱ ራሱ ከአካባቢው ከነዋሪዎች ሁሉ 有点难看 የእርዳታ እህል ክምችት ያለባቸው መጋዘኖችና ተሽከርካሪዎች በህወሀት ኃይሎች መዘረፋቸውን የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የኢትዮጵያ ዳይሬክተር ሾን ጆንስም መናገራቸው ይታወሳል። ይሁን እንጂ ኃይሎቹ በንጹሐን ላይ ጥቃት እንደማይፈጽሙ ከዚህ ቀደም በተደጋጋሚ የገለጸው ህወሀት በእርዳታ መጋዘኖች ላይ ተፈጽመዋል የተባለውንም ዝርፊያ አስተባብሎ፣ ነገር ግን የተፈጸሙ ወንጀሎች ካሉ እንደሚያጣራ በወቅቱ አስታውቋል። የውጭ ጉዳይ ሚኒስቴር በዛሬው መግለጫው ህወሀት በግለሰቦች ላይ አድርሶ ተደርሷል ካላቸው ጉዳቶች ባለፈ በብዙ አካባቢዎች የማህበረሰቡ መገልገያ የሆኑ የህፃናት መዋያዎች፣ ትምህርት ቤቶች፣ ኮሌጆች፣ ባንኮች፣ የጤና ማዕከላት፣ ሆቴሎችና ሌሎችም ተቋማት መውደማቸውን ጠቅሶ በግንባታ ሂደት ላይ ያለው የአዋሽ ወልዲያ ሀራ ገበያ የባቡር መንገድ ፕሮጀክትም ኃላፊነት የማይሰማው ባለው የህወሓት ኃይል ኢላማ መደረጉን አብራርቷል። እነዚህ ድርጊቶች በአማራና በትግራይ ህዝብ መካከል ጥላቻንና ቂምን ከማባባስ ባለፈ ለትግራይ ህዝብ የሚፈይዱት ነገር እንደሌለም ነው መግለጫው ያነሳው። አምባሳደር ዲና ሙፍቲ ከቪኦኤ ጋር ባደረጉት ቆይታ ለዓለም አቀፉ ማህበረሰብ ባስተላለፉት መልእክት በአሁኑ ጊዜ በህወሀት ቁጥጥር ስር ባሉ የሰሜን ወሎና የጎንደር አካባቢዎች በችግር ላይ የሚገኙ ላሏቸው ነዋሪዎች ተገቢውን ትኩረት እንዲሰጥ ጥሪ አቅርበዋል። ዓለም አቀፉ ማህበረሰብ ችግሩ በትግራይ ክልል ብቻ እንዳለ አድርጎ ሊመለከት እንደማይገባም ነው ያሳሰቡት። የአለም አቀፍ ህብረተሰብ ችግር የደረሰባቸውን አካባቢዎች መድረስ አለበት። ተደራሽነቱ መስፋት አለበት። ችግሩ አንድ አካባቢ ብቻ እንደሆነ አይነት ናሬቲቭ መቅረት አለበት። ስለዚህ በአፋር ክልል በአማራ ክልል ቅድም በተለይ በወሎ በጎንደር አካባቢ የደረሱ ችግሮችን በደንብ አስተውሎ እዚህም አካባቢ በፋሲጅ ነው እርዳታ መስጠት ያለበት እንጂ ህወሓት በተቆጣጠራቸው የአማራ ክልል አካባቢዎች ጅምላ ግድያን ጨምሮ የተለያዩ የሰብአዊ መብት ጥሰቶችን እንደሚፈጽም የፌዴራልና የአማራ ክልል መንግስታት ከዚህ ቀደምም በተደጋጋሚ ቢገልጹም ህወሓት በበኩሉ በተለያየ መልኩ በሚሰጣቸው መግለጫዎች ውንጀላውን ሲያጣጥል ነው የቆየው። ለዛሬው መግለጫ ግን እስካሁን ከህወሓት ወገን የተሰጠ ቀጥተኛ ምላሽ የለም። የውጭ ጉዳይ ሚኒስቴር ህወሓትን በመወንጀል በዛሬው ዕለት መግለጫ ያወጣው የኢትዮጵያ መንግስት የመጨረሻ የማጥቃት ዘመቻ ብሎ የሰየመውን እንቅስቃሴ መጀመሩን ህወሓት ባስታወቀ ማግስት ነው። የኢትዮጵያ መከላከያ ሰራዊት ከአማራ ኃይሎች ጋር በመቀናጀት በሁሉም ግንባሮች ጥቃት ስለመክፈቱ የገለጸው ህወሓት፣ ዓለም አቀፉ ማህበረሰብ ይህን ድርጊት እንዲያወግዝም ጥሪ አቅርበዋል። የኢትዮጵያ መንግስት በጉዳዩ ላይ ቀጥተኛ ምላሽ ባይሰጥም ሮይተርስ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢሌኔ ስዩም ሰጡኝ ባለው ምላሽ የኢትዮጵያ መንግስት በሁሉም የሀገሪቱ አካባቢዎች የሚገኙ ዜጎችን ከሽብር ተግባር የመከላከል ኃላፊነት አለበት ስለማለታቸው ጠቅሷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።